የቀድሞው የኢፌዲሪ ፕሬዝደንት ግርማ ወልደ ጊዮርጊስ ዘጠና ሰባተኛ ዓመታቸውን በመጪው የአውሮፓውያኑ አዲስ ዓመት አስመራ ላይ ለማክበር ቀን ቆርጠው ነበር። ግና ሳቢያቸው እውን ሳይሆን ቀርቶ ዲሴምበር 15 ከዚህ ዓለም በሞት ተለይተዋል። የቀድሞ የኤፌድሪ ፕሬዚደንት ግርማ ወልደ ጊዮርጊስ በውትድርናው ዓለም የመቶ አለቅነት ማድረግ ደርሰዋል። በቀዳማዊ ኃይለሥላሴ ዘመነ መንግሥት የፓርላማ አባል ሆነው የኢትዮጵያን ፓርላማ የዓለም ፓርላማ አባል እንዲሆን የጅራፍ ግርፍ ኢትዮጵያ ውስጥ እንዲታገድ አስደርገዋል። አስተዋጽኦቻቸውም የህይወት አሻራዎቻቸው ጉልህ ነጸብራቅ ሆነው አሉ። በዘመነ ኢህአዴግም በቾን በግል ተወዳዳሪነት ወክለው የፓርላማ አባል ሲልም ለአስራ ሁለት ዓመታት የኢፌዴሪ ፕሬዚደንት ሆነዋል። በዘመነ ፕሬዝደንትነታቸው ኢትዮጵያ ውስጥ የሞት ፍርድ ቅጣት እንዲቀር ታትረዋል። በፍርድ ቤት ይሙት በቃ የተፈረደባቸው ላይ ሕይወታቸው በሰው እጅ እንዲነጠቅ ፕሬዚዳንታዊ ፊርማዬን አላሰፍርም ብለው ጸንተዋል። በሕይወት ሳሉ ምኞታቸው ኢትዮጵያና ዋና ኤርትራን ማስታረቅ ነበር። የእሳቸው ጉልህ አሻራ ባይኖርበትም ሁለቱ አገራት የሰላም ውል ሲዋዋሉ ለመመልከትና ከፕሬዚደንት ኢሳያስ አፈወርቂ ጋርም ለመገናኘት በቅተዋል። ባለፈው ወርሃ ኦክቶበር ወደ ኢትዮጵያ ለስራ ተጉዘን በነበረበት ወቅት ትህትና በተሞላው ግብዣቸው ሳቢያ ከመኖሪያ ቤታቸው ተገናኝተን በግል አውግተናል። ብዙዎቹ ለአየር የሚበቁ አይደሉም። ለዛሬው ግና ጃንዋሪ 2014 ያደረግነውን ቃለ ምልልስ ለመዘከሪያ ይሆን ዘንድ ይዘን ቀርበናል። የቀድሞው የኢፌዴሪ ፕሬዚዳንት ዶክተር ግርማ ወልደ ጊዮርጊስ፣ በቅድሚያ ለምን ከትውልድ ስፍራውና ቤተሰቡ አንነሳም? ሶወዶ ዋዮ የሚባል ሀገር ነው። አዲስ አበባ ሰማንያ ኪሎ ሜትር ነው። በጣም ሩቅ አይደለም። ምን መመዶቼ አባቴ አዲስ አበባ ስለነበሩ የተወለድኩት አዲስ አበባ ነው። ከሆለታ የገነት ጦር ትምህርት ቤት እንዲሁ በእጩ መኮንነት ኮርሶን አጠናቀው በምክትል መቶ አለቅነት ተመርቀዋል። በሰራዊቱ ውስጥ አገረውን ያገለግሉት በየትኛው ጦር ክፍል ተሰማርተው ነበር? መጀመሪያ ያው በሰራዊቱ ውስጥ በአስረኛ ሻለቃ ተመድቤ ሰሜን ኢትዮጵያ ነበርኩ፣ ወደ ኮረም። ከዛ ሁለት አመት ከሠራው በኋላ ተመልሼ አየር ኃይል ገባሁ። አየር ኃይል ሆኜ የአየር ኃይልን ትምህርት ጨርሼ በኤር ናቪጌሽን አስተማሪ ሆኜ ነበረ። ከዛ ወደ ሲቪል አቪዬሽን ተዛወርኩ። በሲቪል አቪዬሽን ነው። ከዛ ኋላ ብዙ ጊዜ ላይ ያጠፋዋት በቀዳማዊ ኃይለ ሥላሴ የፓርላማ አባልነቶ ዘመን ምን የጎላ ድርሻ በርክቻሉ ይላሉ። ይሄ ጥሩ ጥያቄ ነው። በዛን ጊዜ እንግዲህ ከነበረው ሁናቴ ትንሽ አስቸጋሪ ነበር አስቸጋሪነቱ በጣም በኋላ ቀር የነበረ ሁናቴ ነበር የነበረው እኔ አስተዋጽኦ ነው ብዬ የምለው የኢትዮጵያ ፓርለማ የአለም ፓርለማ አባል እንዲሆን ለማድረግ ስያለሁ የፓርለማውን እድገት አንድ እርምጃ ወደፊት ወስዶታል ከዛ በኋላ በተለያዩ ጉዳዮች ላይ መውጣት የሚገባቸውን ህጎች እያወጣን ነበር በእውነቱ ትልቅ እርምጃ ወደፊት ሄደናል ለማለት እችላለሁ እንደሚታወሰው አንዱ ተከራክረው ያስቀሩት ጥሩ ህግ ቢኖር በጠቅላይ ሚኒስትሩና ከንጉሱ ጋር በተለይ የክብርን በሚነኩ ላይ ግርፊያም ጭምር እንዲደነገግ ተብሎ የረቀቀውን ህግ ተከራክረው አስቀርተዋል። በአገሮ ባሪያና ከብት እንኳን መመታት ባቆመበት ጊዜ ይሄ እንዴት ይሆናል ብለው እንደነበር ሰምተናል። ይህ ምን ያህል እውነት ነው? የዛን ጊዜ ሲሄን ሲናገሩ ጠቅላይ ሚኒስትሩና ንጉሱ ምን አሉ? ነገሩ እውነት ነው። የጅራፍ ህግ የሚባል ነገር ነበረ። በብዙ ክርክር እንዲቀር አድርግ አድርገናል። ብቻ ባለማ በድምጽ ብልጫ እንድጥለው ነው ያደረገው ነው ለጊዜው ቀረቢላቸውም፣ ህጉን መቀበል ግዴታ ነበረባቸው። ምንም ችግር አላጋጥመንም። ከዛም ኢህአዴግ አገዛዝ ወቅት የበቾ ወረዳን በግል ተወዳዳሪነት በመወከል በ1992 የፓርላማ አባል ሆነዋል። በግል ምን አጀንዳ ይዘው ነበር? የበቾ ህዝብ ድምፅ ለርሶ እንዲሰጡት ማስደረግ የቻሉት እኔ አጀንዳ የአካባቢ ጥበቃ ጉዳይ ነው፣ የደን ልማት ነው። ይህን በመሰለ ጉዳይ ካምፔን አደርግ ነበር። ህዝቡም በዚሁ በከፍተኛ ድምፅ ማለት ይችላለሁ። በኢትዮጵያ ውስጥ ከፍተኛ ድምፅ የነበረው ሰሜኔ ነው። ሀምሳ ሰባት ሺ ድምጽ ብቻ ነው የገባሁት። ከገባሁም በኋላ ይህንኑ ነበር አድቮካሲ የነበረኝ የማደርገው። ያስ ምን ያህል ተሳክቶልታል? በጣም ተሳክቶልኛል። በፓርላማ ውስጥ የአካባቢ ጥበቃ ኮሚቴ እንቋቋም ተደርገዋል። የአካባቢ ጥበቃ ንቃት ህሊና በጣም ዝቅተኛ ነበር። በአሁኑ ጊዜ ደግሞ በጣም ከፍተኛ ሆኖ አረንጓዴ ኢኮኖሚ ሆነን ለመናገር ወደ ምንችልበት ደረጃ ደርሰናል። ሁለት የፕሬዚደንታዊ ዘመን ውስጥ ለሀገሬ ምን ያበረከትኩት ጉልህ አስተዋጽኦች አለ ይላሉ? መቁጠር ያስቸግራል። ግን ብዙ ነገሮች ነበሩ፣ ቻሌንጆች ነበሩ። ትልቅ ግን አድርጌ የማይሆነ የሞትን ውሳኔ ማስቀረቱ ነው። እሱ እንዲሻል አድርግ ያለሁ በሰው እጅ መሞት የለበትም፣ የሞት ፍርድን መፈረድ የለበትም። ይሄ ነው እንግዲህ አንዱ ትልቅ ነገር ነው ብዬ የምለው ያ ማለት አሁን ሀገራችን ውስጥ የሞት ፍርድ የሞት ቅጣት አይሰጥም ማለት ነው ይችላል ግን፣ ፕሬዚደንቱ ምህረት ማለት ይችላል። ፕሬዚዳንቱ አንዱስ በህግ የተደነገገለት ስልጣን ነው። ያ ቅድም ያነሱት ቻሌንጆች አሉ ብለው ነበር፣ ምን ነበሩ? እንደዚህ አዋኪ ከነበሩት ውስጥ ሊጠቅሷቸው የሚችሉት አንድ ሁለቱ እዚህ ከእስረኞች ጉዳይ ውጭ አስቸጋሪ ሆኖ ያገኘሁት ብዙ ነገር የለም። ለምን አብዛኛውን ጊዜ እንነጋገርባቸዋለን። ከተሸነፈም ይቀበለዋል። ከመንግስት ካልተሸነፈ ደግሞ ከተረዳ ሁኔታዋለሁ እና በዚህ አይነት ነው ምንሰራው። የእስረኞች ጉዳይ ሲሉ የትኞቹን እስረኞች ማለት ነው? ሴ እስረኞች በትንሹም በትልቁም እስር ቤቶች ተሞልቶ መኖር የለባቸውም። የሚገባውን ቅጣት አግኝቶ በአመክሮ የወጣ ቤተሰቡ ጋር ሆኖ ብቻ ሚችላ ይሻላል። ኢንፋክት እስር ቤት አንናቸውም። አሁን ስሙም የእስር ቤቱን ተቀይሮ ማረሚያ ቤት ነው የሚባለው። እስር ቤት የሚገባው ሊታረም ነው እንጂ ሊሞት ወይ ሊጠፋ አይደለም። እዛ የሚያጠፋበት ጊዜ ውጪ ቢያደርገው ኖሮ የልማት ሰራተኛ መሆን ይችላል። እዛም ሆኖ ከተማረ የወጣ አልሚ ሊሆን ይችላል። እነዚህ እነዚህ ነገሮች ትንሽ አዲስ ናቸው። ሌላስ የገጠመዎት ከባድ አስቸጋሪ ሁኔታ ነበር በስልጣን ዘመን ወቅት አይ ምንም የለም በእውነት ለምሳሌ ከአስፈቷቸው ትልልቅ እስረኞች ውስጥ አንዱ በቀድሞው የደርግ ባለስልጣን የነበሩት እነሱን ያካትታል የሞት ፍርድ ተፈርዶባቸው የነበሩ ናቸው በዛ ላይ የእርሶ ሚና ምን ነበረ ምህረት ማድረግ ነው በምህረት ማስወጣት ስራ ጊዜውን ከመጨረሱ በፊት እንደዚሁ ሌሎቹም ምህረት አድርገው በነጻነት ከቤተሰባቸው ጋር እንዲቀላቀሉ ጥረት ሲያደርጉ አሁንም ድረስ እያደረጉ ያሉት እንዲሁ የነ ብርሃኑ ባይህና ሌተናል ጀነራል አዲስ ተድላ ጉዳይ ነው። በቅርቡ ምህረት አግኝተው የሚወጡ ይመስሎታል? በዚህ ላይ ጥረቶ ምንድን ነው? በፕሮሲጀሩ ምህረት ተደርጎላቸዋል። ነገር ግን የነበሩት በሌላ ቴሪቶሪዎች ስለነበሩ እስር ቤት ገቡ ስለማይባል የኖሩት ውጭ ሀገር እንደኖሩ የሚቆጠረው ምክንያቱም ኤምባሲ ውስጥ ነው የተጠለሉት። ኤምባሲ ኤክስትራ ቴሪቶሪያል ነው እና በዚህ ምክንያት አሁን ሕጋችን ላይ የሌለ አይነት ችግር ስላጋጠመ ሕግ አማካሪዎቹ ይለውታል። በቅርብ ጊዜ ተወሱ ነው ይወጣሉ ብዬ ነው የማስበው። ከያዙት አጀንዳ ውስጥ እንደዚሁ ዋነኛ አደረገውና ውጤትም ለማየት የሚፈልጉበት ጉዳይ የኤርትራ ጉዳይ ነው። በኢትዮጵያና በኤርትራ መካከል ያለው ዋነኛ ችግሮች ምንድን ናቸው? እርሶስ ይህን ተቀዳሚ አጀንዳዋ ለማድረግ የተነሳሱት ለምንድን ነው? ሰባት የግል ስሜት ሊሆን ይችላል። ኤርትራ ውስጥ ሀያ አንድ አመት ነው የኖርኩት እና በጣም የማውቀው ህዝብ ነው፣ በጣም የሚወደው ህዝብ ነው። ህዝቡም ስላገለገልኩት ያውቀኛል እና ይሰማኛል እና የተለያየ ነው። ምናልባት በሚደባ ምክንያት ላይሆን ይችላል። ጦርነት የሚያስነሳ ነገር መኖር አልነበረበትም። አንድ መንግስት እንሆን አብረን እንሆን አይደለም ጥያቄው፣ ለምን ጥሩ ጎረቤት አንሆንም? ከነ ጅቡቲ ጋር፣ ከነ ኬንያ ጋር፣ ከሱዳን ጋር ያለን አይነት የጥሩ ጉርብትና ሁናቴ እንዲፈጠር ነው ደግሞ ይሆናል ብዬ ይህንን የሽምግልናውን ተልእኮ ለማስፈጸም በመንግስት በኩል ምን አይነት ድጋፍ አለዎት? ከኤርትራ መንግስት ጋር እየተነጋገሩ ነው? ኢትዮጵያ፣ መንግስት በኩል ከፍተኛ ድጋፍ አለ። እንደውም ጠቅላይ ሚኒስትሩ ራሳቸው አይኑ ደግሞ ታደዛ ድረስ ሄደን ብሆን በሸት እናድርግ የሚል ስሜት አለ። ንቅናቄው ጥሩ ነው። ውጤቱ ግንም እንጠብቃለን። ጥሩ ጎረቤት እንሁን ሲሉ ምንድነው የድንበር ክልላውም እንደዚሁ ገና ራሱን የቻለ ችግር ነው። ጦርነት ሁሉ ያስነሳ ነው። ያንን እንዴት አድርገን ፈተዋለን የሚል ነው። በዚህ ላይ ሙሉ እምነት አሎት? ይሄ ችግር ሊፈታ ይችላል የሚል የድንበር ፕሮብሌም ድንበር ማለት የሀገር መሬት ነው፣ አይደለም እዛ ሀገር ላይ ህዝብ አለ። ያ ህዝብ ማነኝ ነው የሚለው ኤርትራ ላይ ነኝ ካለ ኤርትራዊ ነው፣ ኢትዮጵያ ካለ ኢትዮጵያዊ ነው። እና መሬት ሳንቲሜትር የምንለካበት ምክንያት የለም። የህዝቡ ይዞታ ነው መሬቱን የሚወሱ ነው። እዚህ ቀላል ነው ማለት ነው። ቀላል ቢሆን እስካሁንም በተፈታ ነበር። እሱ ትራ አጀንዳ ላይ ይዘው የሳፍ ወርቅ ጋር ቀርበው ሲያነጋግሩ፣ ለምሳሌ ምን አይነት አጀንዳዎችን ነው ለፕሬዚዳንቱ ለማቅረብ ነድፈው ያሉት? አሁንም በነው ነው። ለምሳሌ ኢትዮጵያ ወስዳብና ሊጀምሩ ካለ እነዛ የተባሉት ሰዎች ኢትዮጵያ አይደለንም ብሎ ካሉ የኛም አይደሉም የእነሱ ናቸው። በኢትዮጵያዊ ነን ብሎ ካሉ ደግሞ እነሱ አስገድደው ሌላ ሊያደርጓቸው አይችሉም። የመሬቱን ጉዳይ የድንበሩን ጉዳይ ይህንም ሰጣው። ያ ማለት ሌላ አዲስ ሪፈረንደም ይካሄዳል ማለት ነው በዛ አወዛጋቢ በተባለው አካባቢ ላይ ሊሆን ይችላል። አስፈላጊ ከሆነና የህዝቡ ብዛት አራት ካደረገ መሆን ያለበት እንደሱ ነው። እንደሚያውቁት ኢትዮጵያ ውስጥ ሰዎች አሰብ ኢትዮጵያ መሆን ያለበት ብለው የሚከራከሩ ወገኖች አሉ፣ በመንግስትም ስልጣን ላይ ጭምር ያሉ። ሌሎች ደግሞ የለም አንድ ኤርትራ ሄዷል፣ ከዚህ በኋላ የምናነሳው አይደለም፣ ያ የጦርነትን አፋቂዎች አመለካከት ነው የሚሉ ትሎት፣ የተለያዩ አተያዮች አሉ። እዚህ ላይ የእርስዎ አመለካከትና አቋም ምንድን ነው? አሰብ የማን ናት? አሁን እንግዲህ እነሱ ጆርናሊስት ግን መሆን አይገባትም ነበር እምለው አሰብ እኮ አፋር ነው አፋር ኢትዮጵያዊ ነው። እና ከዙሪያ በታች ያለው ሀገር የአፋር ነው። የአፋር አገር የሆነው ሁሉ የአፋር ነው። አፋር ደግሞ በኢትዮጵያ በኩል ነጻ ህዝብ ነው። የአፋርን ነጻነት ባህር የማግሪያሰብ ጉዳይ ላይ ነው ችግሩ ያለው። ይሄ ደግሞ እንግዲህ ኔጎሽት መደረግ ይችላል። አፋሮች በኤርትራም በኩል ያሉ አፋሮች ያሉ እነ ሳንስ ወደ ኢትዮጵያ ለማምጣት ፈቃዳቸው ከሆነ በቅዶ ውስጥ አለ። ፈጽሞ ኤርትራ መሆን የማይችሉ ምንም የማይሉ ናቸው አፋሮች ዳላክ ደሴት ድረስ። ስለዚህ አሰብ ወደፊት ኢትዮጵያ የመሆን እድል ይኖራታል የሚል ተስፋ አለዎት? አይሆንም ኢትዮጵያ የሚያገለግል ፖርት መሆን አለበት ነው የሚለው። ምክንያቱም አሁን ፖርት የነበረው ሀገር ያለ አገልግሎት ቀርቷል። የኤርትራም ቢሆን ጥሩ ንግድ አልሆነም። በቀድሞ ጦር አባልነቶ በቅርቡ የተቋቋመው ያንጋፋው ጦር ኃይል የክብር ጠባቂ ነዎት። ለዛም እንዲቋቋም በርካታ አስተዋጽኦ አድርገዋል ተብሎ ይመሰገናሉ። እዚህ ላይ ያንን እንዲቋቋም የእርሶ በጎ ፈቃድ የሆነውና ድጋፎን የቻሩት ከምን አኳያ ነው? የቤተራን ጉዳይ ነው የቤተራ ራይት ነው የሚጠበቀው የትም ሳቢሆን ለሀገሩ ያገለገለ በአገልግሎት ዘመን የመጨረሰ ህዝብ ጥበቅና መከበር አለበት እንደሚያውቁት ልጆ ገነት ግርማ በተቃዋሚ ዘርፍ ተሰማርታለች እርሶ ደግሞ ከገዢው መንግስት ጋር ቆመው በፕሬዚደንትነት አገልግለዋል ለአስራ ሁለት ዓመታት የዚህ አይነቱ የፖለቲካ አቋም ተቻችሎ በቤተሰብ ውስጥ እንዴት አድርገው ነው ይዘውት ያሉት እስካሁን ድረስ ምንም ችግር የለንም እነሱ እኮ በፊት የነበረው ሀሳብ አልቆ ከዛ በኋላ ሁለት ለውጥ ተደርጓል። የኤፒአርፒ ዓላማው የህዝብ መንግስት ይኑር ነበር። በዚያ ሳይስማሙ አንድ ቦታ ላይ ቀርቶ ችግር ተፈጥሮ ነበር። ያ አልፎ አሁን እነዚያ በዚያም ጊዜ ህዝባዊ መንግስት ይሁን የሚሉት አብዛኛዎቹ የመንግስት አባሎች ናቸው። ገነትና ሌሎች ጥቂቶች አክራሪዎች አንመለስም የሚለው ቢቀሩም ሁኔታውንም ብዙ የሚለውጠው አይደለም። ባትና የልጅ ግንኙነታችሁ እንዴት ነው? በአሁኑ ወቅት በጣም የሚወዳ ሴጄንች እንጠያየቃለን። ላለመስማማትም ተስማምተናል። ባሳለፉት ፕሬዝደንትነት ዘመኖ ከዚያ በፊትም ለሀገሮ ላበረከቱት አስተዋጽኦ፣ በደርግ ጊዜም ሆነ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ወደፊት በምን መልኩ የኢትዮጵያ ህዝብና ታሪክ እንዲያስቦት ነው የሚሹት? ጽኑ አሁን ያለሁበት ሰላም አድራጊ መሆን እችላለሁ። ሰላም እንዲኖር የሚያስፈልገውን ነገር ሁሉ አቅሜ እስከፈቀደ ድረስ አደርጋለሁ እና እንግዲህ ከዚህ የበለጠ አንድ ሰው በሀገሩ መሆነ ምን ማድረግ የሚችለው ነገር የለ። ሰላም የሌለበት ዴሞክራሲ የሌለበት ሀገር መኖር አይቻልም። ኢትዮጵያ ዛሬ ልዩ አወቃቀር ተዋቅራ በዘጠኝ ልዩ መንግስታት ተከፋፍላ አንድ ሆና በፌዴሬሽን በምትኖርበት ጊዜ ዲሞክራሲው ጠንክሮ የልማቱ ግንዛቤ ከፍተኛ ደረጃ ደርሶ ሕዝቡ እየሰራ ነው ያለው። ለምሳሌ ከአስር ዓመት በፊት የነበረን አንድ ዩኒቨርሲቲ ብቻ ነበር አዲስ አበባ። አሁን ሰላሳ ሁለት ስቴት ዩኒቨርሲቲ አሉ። እስፕሬድ ሆል ኦቨር ደ ካንትሪ ሀገሩ በሙሉ እና ይህን ያህል አዋቂ የሚመነጭበት ሀገር ስለሆነ ድንቆሮ እያነሰት ስለመሄድ ድህነትም እየጠቅሷ ይሄዳል። ሀገሪቷም ጥሩ እድገት መንገድ ላይ ነው ያለችው፣ ታድጋለች የሚል እምነት አለኝ። ለዚህ አስተዋጽኦ ለማድረግ መቻል ደግሞ መታደል ነው። አንዳንድ ወገኖች ከእርሶ ጋር የማይስማሙ ይኖራሉ። በኢትዮጵያ ውስጥ የፖለቲካ ምህዳሩ ጠባብ ነው፣ ብዙ ተቃዋሚዎች በተቃዋሚነታቸው ብቻ ለእስር ይዳረጋሉ፣ ኢትዮጵያ ውስጥ ዲሞክራሲ የለም ብለው የሚሉ የሚከራከሩ ወገኖች አሉ ለነ ለነዚህ ወገኖች የእርስዎ ምላሽ ምንድን ነው? ለስር እንኳን የሚደረግ በዚህ ምክንያት ይኖራል። ያላሰብም ነበሩም ከሆነ ትንሽ ወደ ቫዮሌንስ ከሄዱ በኋላ ነው። እሱም ያው ሆነኛ አንዶንም የፈታሁት ተፈታዋል፣ ሄደዋል የፈለጉበት። ከኔ ጋር የማይስማሙ ሰዎች ካሉ ላይስማሙ ይችላሉ። ሁሉም ሰው አንድ አይነት ሀሳብ አይኖረም። ግን ለኢትዮጵያ የሚበጀው ኢትዮጵያውያን የሚያሳድግ የኢትዮጵያን ህዝብ በሰላም እድገት እንዲያገኝ የሚያደርግ የትኛው ስርዓት ነው ይባል አሁን የያዝነው ስርዓት ነው ደግሞ ገዢ ፓርቲ አይባል አብዛኛውን ድምጽ ያለው ሰው የቀጠረው ውጦ ሌላ ድምፁ ሌላ ሊፈጠር ይችላል። ይህ የሚፈጠረ ወደፊት የሚያመጣው ራዲካል ወይንም ስር መቀል ነገር ሊመጣ አይችልም። የተስተካከለ ዲሞክራሲ ፕላትፎርም ላይ ነው ያለነው ማለት ይችላሉ። ማለት በርካቶች አሁን በቅንጅት በኩል ታሰርብን አሉ፣ በኦሮሞ እንቅስቃሴ በኩል በሺዎች የሚቆጠሩ ሰዎች አሉ ብሎ ይከራከራሉ። እንዳውም ቁጥራቸውን ከአስር ሺዎች በላይ አድርገው ይናገራሉ። ይሄ ሙሉ ሲሆን እርስዎ ምን የሚሰሙት ነገር የለም ማለት ነው? የሀሳቡ ቫያቢሊቲ ነው መውሰድ ያለብን። አሁን እንደ የተባለው ኦሮሞን የኦሮሞ ሕዝብ ከኢትዮጵያ ተገንጥሎ ራሱ ብቻው መንግስት ሆን የሚለው ነገር የሚሰራ አይደለም፣ ፕራክቲካልም መሆን አይችልም እና እነዚህ እነዚህ የመሳሰሉ ነገሮች ሰዎች የሚከተሏቸው አሉ ሀሳቦች ኖር አለባቸው። ልዩ ሀሳቦች ተቃዋሚ ከሌለም መንግስት ራሱን ማድረግ አይችልምና፣ ተቃዋሚም ጠንካራ ተቃዋሚ ቢኖር ጥሩ ነው። ዋናው ነገር ግን መሰረት እንዳይናጋ ሁሉም ለሀገሩ የሚያስብ መሆን አለበት ነው። በተለይ በዚህ በኦሮሞ እንቅስቃሴ ውስጥ እንደሚያውቁት አጼ ምኒልክ አወዛጋቢ ገጽታ ነው ያላቸው። እርስዎ አጼ ምኒልክን በኢትዮጵያ ታሪክ ውስጥ የሚሰጧቸው ስፍራ ምን አይነት ነው? እኔ መቼም ከንጉሶች ሁሉ በላይ ንጉሥ ሆኖ ትልቅ ህዝባዊ ሰው የነበረ ምኒልክ ብቻ ነው የምለው። የምኒልክ ክልጋሴ በጣም በጣም ብዙ ነው። የኢትዮጵያን ህዝብ በአቅሙ ከነበረው ኋላ ቀርነት ወደ ስልጣኔ ለመምጣት የሚችል ብዙ ነገር አድርገዋል። ከእናንተ ጋር ባህር ዛፍ እስከ ማስመጣት ድረስ ምኒልክን እንግዲህ ነፍጠኛ ነበረ። ነፍጠኞች ህዝቡን አስጨንቀው ገዝተውታል፣ አስገብረውታል ነው። ከሱ ነፍጠኛ ማለት ጠመንጃጅ ማለት ነው። ጠመንጃጅ ማለት ሞ ሀገር ጠባቂ ማለት ነው። አንዱ ሀገር ሲጠብቅ አንዱ ስለመጠበቁ ግብር መክፈል አለበት። ይሄ ሎጂካል ነው። ይህን ሎጂክ ግን በዛ ጊዜ ስለማይቀበሉ ነፍጠኛ የጎዳቸው ስለሚመስላቸው የነፍጠኛ ስርዓት የሚጠሉ አሉ። ግን ነፍጠኛ ስራ ስርዓትም አይደለም። ነፍተኛ ጠመንጃ ይዞ ጠመንጃውን ገዝቶ ጥይቱን ገዝቶ ሎጂስቲኩን ችሎ ሄዶ ነው። ለምሳሌ አድዋ ድረስ ሄዶ ተዋግቶ ያን ከፍተኛ ጠላት ድል አድርጎ የመጣ ህዝብ በየትኛው ሎጂስቲክስ ነው? በየትኛው መሰራሰብ ላይ ነው? በራሱ በገዛው ጥይትና በራሱ በገዛው ጠመንጃ ያን ኬታ መጣው ከገባር በወሰደው ነው። ገባር ገብሯል። ደስተኛ ደግሞ ሀገር ጠብቋል። ይህን ነገር ማዋረድ ነው እንግዲህ አልቻል ነው። ሌሎቹንስ ኢትዮጵያ ቀደምት መሪዎች እስከ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያሉትን ኢትዮጵያ መሪዎች ደምን ያቸዋል፣ ስራቸውን እንዴት ይፈርጁታል? የቅርብ ጊዜዎቹ ነው። ገና ታሪክ እናገርላቸው። እኔ ግን እነ ቴድሮስን ብትለኝ በጣም እወደዋለሁ፣ አከብረዋለሁ። እነ ማውልት እንዲሰራለት ጥረት ያደረኩት እኔ በደራሲያን ማህበር ሆኜ። ኃይለ ማርያም በጣም ጎበዝ ጠቅላይ ሚኒስትር ነው። ዓመቱ የአፍሪካ ሰብሳቢ በመሆኑ ምክንያት እጥፍ ድርብ የሆነ ስልጣን አለው። እስካሁን እንደማየው ከዚህ የተሻለ ማድረግ ይቻላል፣ እዚ አላሰብም። የሆነ ሆኖ እንግዲህ ታሪክ ወደፊት ገና ስራውን ሲጨርስ ነው የሚታዘበው። ቀዳማዊ ኃይለ ሥላሴ እና አቶ መለስን ኮሎኔል መንግስቱንስ እንዴት አያቸዋል? አንድ ሚዛ ላይ አላስቀምጣቸውም። ቀዳማዊ ኃይለ ሥላሴ ከሁሉ የበለጠ ዘመናዊ ንጉሥ ናቸው ማለት ይቻላል። ገና ጦርነት ሳይኖር ጦርነት ሲመጣ አንድ ሀገር፣ ሌላውን መርዳት እንዲችል ተብሎ በተቋቋመው ሊግ ኦፍ ኔሽን ውስጥ ኢትዮጵያን ማህበርተኛ አድርገው መገኘታቸው በጣም ደስ የሚያሰኝና ወደፊት ያዩ ሰው ነበሩ ማለት ነው። ጣሊያኑ ፒዮጋንና ስንቸገር ወዴት ነው የሄዱት? ቋቁሞት ወደነበረው ሊግ ኦፍ ኔሽን፣ ይኸው እና ተበድለናልና፣ እንግዲህ ምን ታደርጋላችሁ ለማለት አቤቱታ የቀረቡት እነሱ ነው። ይህንን ድርጅት አባል ባይሆኑ ኖሮ አቤቱታቸውም ተቀባይነት አያገኝም ነበር። ከዛ በላይ ደግሞ እንማንም ሌላ ንጉስም ብሎ መንገስ ሲችሉ፣ በህግ ነው መንገስ ያለብኝ ብሎ ህገ መንግስት የፈጠሩ ሰው ናቸው እና በዚህ በዚህ ከፍተኛ አስተዋጽኦ አላቸው ናቸው የእሳቸው ችግር የነበረው ወደ መጨረሻ ወደ የስልጣን ስስት አለ አልለቅም አልለወጥም። ወይንም ኮንስቲትዩሽናል ሞናርክ ቢሆን እኮ አይከሰሱም ነበር። በእንስሳንም ለማድረግ ድፍረት አልነበራቸውም። ደግሞ ሌላ ያደረገው ስህተት የኤርትራ ፌዴሬሽን ማፍረሳቸው ነው። ይህም በጣም የሚያሳዝን ከስህተቶቻቸው ውስጥ አንዱ ዋናው ነው እና የሆነ ሆኖ ጥሩንና መጥፎውን አይተን ስናማዛዝ ናቸው ያደረጉት ጥሩ ነገር ከመጥፎ ነገር የበለጠ ይመዝናል። መለስ ዜናዊ ሌላ ካቴጎሪ ነው። ኢትዮጵያ ዘጠኝ ቦታ ከፍሎ በየብሔሩ በየብሔረሰቡ ራሱን እንዲገዛ አድርጎ ያንን የሚያስተዳድር ህገ መንግስት እንዲወጣ አድርጎ አሁን ያለንበትን ዘመናዊ የኢትዮጵያ መንግስት መዋቅር ሰርቶ እድሜ ባይፈቅድለትም የአዲሷ ኢትዮጵያ መዋቅር መሀንዲስ ነው ልለው እችላለሁ። እንደጀመረው ነው የቀረው። ጅምሩ ግን ወደፊት የሚሄድ ነው። ከአሁን በኋላ ወደ ኋላ መመለስ የለም። ትልቅ ቦታ አለው። መንግስቱ ያልከኝ መንግስቱ ወታደር ነው። ትልቅ ውስጠቱ ምንድን ነው ስለማያውቀው፣ ግዴስ ካፒታል ስልንበል በደንብ ሳያውቅ ኢትዮጵያ ኮሚኒስት እንድትሆን ራሱ ካርል ማርክስ ያለው አንድ ሀገር ኮሚኒስት የሚሆነው ካፒታሊስት ሳቸው ሬስ ያደግ ነው ካፒታሊስት በሌለበት ሀገር ኮሚኒስት ሊፈጠር አይችልም ነው ይሄ ያለ ቦታ የሆነ ነው። ስለ እንግዲህ ያው ሰለሞኖ የሚባል ደግሞ ያው ተማሪው እርስ ተከፍሎ በአንድ በኩል መኢሶን፣ በአንድ በኩል የቲያርፊ እርስ በእርሳቸው ነው የተፋጁት። ለምንድን ነው እንዲፋጁ ያደረገው? ለምን አላቆማቸው? አንድ ራሱን የቻለ ክስ ነው። በሌላ በኩል ድምር ውጤት ያለው ጥሩ አልነበረም። ፕሬዚደንት መንግስቱ ለሀገራቸው የበረከቱት አስተዋጽኦ አለ ብለው የሚነቅሱት ይኖራል በለጋሳቸው ላይ ሁኔታ በጣም ጎበዝ ጎበዝ ጎበዝ ናሽናሊስት ነው። የመሬት ይዞታ እሱ በአስተካከል ኖሮ ድሮ የነበሩት መሳፍንቶች በአብዛነት ኢትዮጵያ በነሱ እጅ የነበረች ሀገር የህዝብ መሆን አችልም ነበረ የራሱ በቂ አስተዋጽኦ ነው። አፄ ዮሐንስስ አፄ ዮሐንስ የእሳቸውን ጊዜ መናገር አይችልም። ለምን በዚያን ጊዜ ትልቅ ንጉሰ ነገስት እኮ መባል የምችሉ ኢትዮጵያ ውስጥ እሳቸው ብቻ ናቸው። ብዙ ንጉሶች ስራቸው ነበሩ። ለሁሉም እንደ አስተዳደሩ ትተው ንጉሱን እንዲያስገብር እሳቸውን እንዲገብር አገልወ ኖሩ ናቸው። ዝርዝር ስራ ውስጥ የእሳቸውን ለመግባት ትንሽ የሚቻል አልመሰለኛ። እርሶስ ወርስ አሻራ ወይም ለጋሴዎስ ምንድን ነው ይላሉ? እንግዲህ የኤርትራ ወዳጅነት መፍጠር ከሆነልኝ እሱ ነው የሚሆነው። መጽሐፍ ማንበብ በጣም እንደሚወዱ ይነገራል። ምን አይነት መጽሐፎችን ነው ማንበብ የሚወዱት? ከዛሬ ከሚያነበቧቸው መጽሐፎች ውስጥ ውስጥ ላብነት የሚጠቅሱልን አለ? ታላቅ ብለው የሚጠሩት ደራሲስ ማን ነው? ሼክስፒር ይለጣ። አንድ ጊዜ ንጉሱ አንድ ጋዜጠኛ ጠይቃቸዋለች። ተመጻፍቱ ነ ስለው ቢሯቸው ይህን ሁሉ መጽሐፍ ያንባሉ ያላቸው፣ አዎ መጽሐፍ ማንበብ እወዳለሁ አሉ። የቱ ነው ደስ ብሎት የሚያንቡት? ማካቤሊ ማካቤሊ ምን እንደሆነ ፕሪንስ ደረሰው ዋ ዲቪድ ኤምፔራ ለያየተ ግዛ ለማለት ጥሩ ነው። ለአንዳንድ ሰዎች ፕሮጀክት ሳይጠቅማቸው አልቀረም። ብዙ የአፍሪካ መሪዎች ይጠቀሙበታል። ሃይማኖቶችን በሙሉ አነባቸዋለሁ፣ ከኮንፊሽስ ጀምሮ እስከ አብዱልባህ ድረስ ሂስትሪ ናዝማች አዚቲስ ፖስቡ የሀገሮች ታሪክ አነባለሁ። ከሀገራችን ደራሲስ ማንን ያደንቃሉ? የትኛውን መጽሐፍ ጥሩ ስፍራ ይሰጡታል? አንደኛ አዲስ ዓለማየሁን ሁለተኛ በዓሉ ግርማ ሶስተኛ ጸጋዬ ገብረ ጸጋዬ ገብረመድህን ቤቁበኛውም ጥሩ ነው። ከአሉ ጀምሮ ሶስቱንም ስርዓቶች አልፈዋል። ሁሉንም አይተው ለማመዛዘን በቅተዋል። ለኢትዮጵያ የወደፊት መሪዎችም ሆኑ አሁን በስልጣን ላይ ላሉት፣ ለወደፊቱ የኢትዮጵያ ብሩህ ተስፋ በዚህ መንገድ ቢሄዱ ብለው ምን ይመክራሉ? እኔ መቼም አንድ ፍልስፍና አለኝ። እሱ መሪ ማለት አገልጋይ ማለት ነው ሰርቪስ አባብ ሴልፍ በሚለው ትን አምናለሁኝ። አገልግሎት እስከሰጡ ድረስ የህዝቡን ደካማ ቆንና ችግር አይተው ያንን የሚፈታ ነገር እስከሰሩ ድረስ መንግስት ማለት እሱ ነው። ጥሩ አገልጋይ ሆኑ። ትልቅ ነኝ ብሎ ለመኮፈስ አይደለም፣ እንዲያገለግል ግዴታውን የጨመረበት ማዕረግ ነው ያለው ጥሩ አገልጋይ ሆኑ ነው ምለው። የቀድሞው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ኢትዮጵያ ኢፌዴሪ ፕሬዚደንት ዶክተር ግርማ ወልደ ጊዮርጊስ ስለ ቃለ ምልልሱ እናመሰግናለን።

podcast on iTunes. It helps other people to find us.